ከዓለም ዜናን ጀምር የዕለት ተረኛ ማንተጋፍቶ ስለሽ ያሰማናል። የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ በቅድሚያም አርዕስተ ዜና። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ኢትዮጵያ በዓለም የፕሬስ ነፃነት መመዘኛ ደረጃዋ ዘንድሮ ማሽቆልቆሉን ይፋ አደረገም። ኢትዮጵያ በጎርጎሪሱ 2024 ከነበረችበት 141ኛ ደረጃ በአራት ማሽቆልቆሏ ተገልጧል። ኤርትራ በድርጅቱ መዘርዝር ውስጥ ከሰፈሩ 180 የዓለም ሀገራት ዘንድሮም የመጨረሻ ደረጃ ላይ ትገኛለች። በሱዳን የሚገኙ ኢትዮጵያውያን ስደተኞች በሱዳን ጦር ሰራዊት አባላት በደል እየደረሰባቸው መሆናቸውን ገለጡም። ዋና ከተማይቱ ካርቱምን የፈጥኖ ድራሽ ኃይሉን በማባረር የተቆጣጠሩት የሱዳን ጦር ኃይል ታጣቂዎች ኢትዮጵያውያኑ ላይ የበቀል የሚመስል እርምጃ እየወሰዱ እንደሆነም ስደተኞቹ ተናግሯል። በጀርመን የደህንነት መስሪያ ቤት በአይነ ቁራኛ ክትትል ሲደረግበት የቆየው መጤጠሉ አማራጭ ለጀርመን ፓርቲ በጀርመንኛ ምጻሩ አኤፍዴ ዛሬ በቀኝ አክራሪነት ተፈረጀ። ፓርቲው የተላለፈበትን ፍረጃ በተመለከተ በፍርድ ቤት አቤቱታ ለማሰማት መወሰኑ ታውቋል። ዜናው በዝርዝር ኢትዮጵያ በዓለም የፕሬስ ነፃነት መመዘኛ ደረጃዋ ዘንድሮ ማሽቆልቆሉን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ሪፖርተርስ ዊዛውት ቦርደርስ ይፋ አደረገ። ቡድኑ ይፋ ባደረገው መዘርዝር ኢትዮጵያ መጥፎ ነጥብ በማግኘት ከኡጋንዳና ኪርጊዝስታን ቀጥላ 145ኛ ላይ ሰፍራለች። ባለፈው የጎርጎሪዮሱ 2024 ዓመት መዘርዝር ከነበረችበት 141ኛ ደረጃ በአራት ማሽቆልቆሏም ተገልጧል። ቡድኑ ይፋ ባደረገው መረጃ አምስት ጋዜጠኞች ኢትዮጵያ ውስጥ በእስር ላይ እንደሚገኙ ጠቅሷል። በርካታ ጋዜጠኞች እስርና እንግልትን በመፍራት ከአገር መሰደዳቸው ቀደም ሲል በተደጋጋሚ ተዘግቧል። ኤርትራ በድንበር የለሽ የጋዜጠኞች ቡድን መዘርዝር ውስጥ ከታች ከተደረደሩት አፍጋኒስታን፣ ኢራን፣ ሶሪያ፣ ቻይናና ደቡብ ኮሪያ ቀጥላ እንደ ባለፈው ዓመት መጨረሻ 180ኛ ላይ ትገኛለች። የፕሬስ ነፃነትን በማክበር ኖርዌይ ዘንድሮም በድንበር የለሽ የጋዜጠኞች ቡድን ከዓለም ቀዳሚ ሀገር ተብላ ተሰይማለች። ኢስትላንድ፣ ኔዘርላንድ፣ ስዊድን፣ ፊንላንድ፣ ዴንማርክ እና አይርላንድ እስከ ሰባተኛ ደረጃ ይዟል። ጀርመን በፕሬስ ነፃነት ይዞቷ 11ኛ ደረጃ ላይ ስትገኝ ዩናይትድ ስቴትስ ከአምናው በሁለት ዝቅ ብላ ደረጃዋ 57ተኛ ነው። በሱዳን የሚገኙ ኢትዮጵያውያን ስደተኞች በሱዳን ጦር ሰራዊት አባላት በደል እየደረሰባቸው መሆኑን ገለጡ። ዋና ከተማይቱ ካርቱምን የፈጥኖ ድራሽ ኃይሉን በማባረር በቁጥጥራቸው ስር ያስገቡት የሱዳን ጦር ኃይል ታጣቂዎች በአሁኑ ወቅት ኢትዮጵያውያኑ ላይ የበቀል የሚመስል እርምጃ እየወሰዱ እንደሆነም ስደተኞቹ ተናግረዋል። አንዳንድ ወታደሮች ኢትዮጵያውያን ስደተኞቹ ከሱዳን እንዲወጡ በማስጠንቀቅ ላይ መሆናቸውንም ስደተኞቹ አክለው ተናግሯል። በዩናይትድ ስቴትስ የሚገኙ የኢትዮጵያ አሜሪካን የሲቪልና የሰብአዊ መብት ተሟጋች ድርጅቶች እነዚህን በደቡባዊ ካርቱም ለስቃይ የተዳረጉ ኢትዮጵያን ስደተኞች ሕይወት ከአደጋ እንዲታደግ ለመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን ጥያቄ ማቅረባቸውም ታውቋል። ሱዳን ውስጥ ለጥቃት ከተጋለጡ ሶስት ሺህ ኢትዮጵያን ስደተኞች ቤተሰቦች መካከል ወደ አንድ ሺህ የሚጠጉት ሴቶችና ህጻናት መሆናቸው ተጠቅሷል። እነዚህ ስደተኞች የመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን የመታወቂያ ካርድ የያዙ መሆናቸው ተመልክቷል። ስደተኞቹ በምግብ በመድኃኒትና መጠለያ ጦትም እየተሰቃዩ መሆናቸው ተገልጧል ሲል የአትላንታ ወኪላችን ታሪኩ ኃይሉ ዘግቧል። በዜና መጽሔት ዝርዝር ይኖረናል። የደቡብ አፍሪቃ ፖሊስ 44 ኢትዮጵያውያን ስደተኞችን ጆሃንስበርግ ውስጥ ከተቆለፈባቸው ቤት ማስለቀቁን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ያለ ፍላጎታቸው ተቆልፉባቸው ከነበሩት ኢትዮጵያውያን ስደተኞች 17ቱ አዳጊ ልጆች መሆናቸውን ፖሊስ አሳውቋል። ፖሊስ በደረሰው ጥቆማ መሰረት አሰሳ በሚያደርግበት ወቅት ኢትዮጵያውያኑ ስደተኞች ሳንቶን ውስጥ ከተቆለፈባቸው ቤት ባሰሙት ጩኸት እንደደረሰላቸው ገልጧል። ከአንድ ወር ግድም በፊትም በህገወጥ የሰዎች አዟዟሪዎች ተይዘው የቆዩ የተባሉ ወደ 32 የሚጠጉ ኢትዮጵያውያን አዳጊና ሕፃናት ስደተኞች ካመለጡ በኋላ ፖሊስ እንዳገኛቸው መዘገቡ ይታወሳል። ሁለቱ ጉዳዮች ተያያዥነት ይኑራቸው አሊያም አይኑራቸው ወዲያውኑ አለመታወቁ ተጠቅሷል። ባለፈው ጥር ወር በህገወጥ የሰዎች አዘዋሪዎች ታግቶ የነበሩ ሰነድ አልባ 26 ኢትዮጵያውያን ስደተኞች ፖሊስ እርቃናቸውን ማግኘቱ ተዘግቧል። ባለፈው ናሴ ወርም ከ80 በላይ ኢትዮጵያውያን በሌላ የጆሃንስ በርግ ሰፈር ውስጥ ኢሰብዊ በሆነ መንገድ ተቆልፍባቸው መገኘታቸውን የዜና ምንጩ አክሎ ዘግቧል። ይህ ከቦን ከተማ የራይኖን አቅራቢያ የሚያሰራጨው የዶችቬሌ ሬዲዮ ዜና ነው። በጀርመን የደህንነት መስሪያ ቤት በአይነ ቁራኛ ክትትል ሲደረግበት የቆየው መጤጠሉ አማራጭ ለጀርመን ፓርቲ በጀርመንኛ ምጻሩ አኤፍዴ ዛሬ በቀኝ አክራሪነት ተፈረጀ። የጀርመን ህገ መንግስታዊ ጥበቃ መስሪያ ቤት አማራጭ ለጀርመን ፓርቲ የጀርመን ዲሞክራሲን ለማናጋት ጥረት ስለማድረጉ በቂ ማስረጃ እንዳለው ጠቅሷል። ፓርቲው የጀርመን መሠረታዊ የዲሞክራሲ እሴቶችን አያከብርም፣ ለሰብአዊ መብቶችም ግድ አይሰጠውም ብሏል። የጀርመን የአገር ውስጥ ሚኒስትሯ ናንሲ ፌዘር ይህንኑ አረጋግጧል። ንምስ የፌዴራል ጀርመን ህገ መንግስታዊ ጥበቃ መስሪያ ቤት አዲስ ግምገማ ግልጽና ምንም የማያሻማ ነው። አይፍዲ የቀኝ ክንፍ አክራሪ ፓርቲ ተብሎ ተፈርጇል። ምክንያቱም ፓርቲው ግልጽ በሆነ መንገድ የዲሞክራሲ መሰረታዊ መርሆችን ለመቃወም ጥረት እያደረገ ነው። አይፍዲ የህብረተሰቡን አጠቃላይ ቡድኖች በሚቃወም መልኩም የዘር ተኮር ጽንሰ ሀሳብን የሚያራምድ ብሄርተኝነትን ነው የሚወክለው። አማራጭ ለጀርመን ፓርቲ የጀርመን ማህበረሰብን በሚቃኝበት የፖለቲካ መመሪያው በተለይ የስደተኛ ዝርያ ካላቸው ቤተሰቦች የሚወለዱ ዜጎች ላይ ዘረኝነትን ያንጸባርቃል ተብሏል። ቤተሰቦቻቸው ከሙስሊም ሀገራት ዝርያ ያላቸው ጀርመኖችን እንደ እኩል ዜጋ ባለመመልከት የአገሪቱን ሕግ መጻረሩን ሚኒስትሯ አክሏል። የስደተኛ ዝርያ ታሪክ ያላቸው የጀርመን ዜጎችን በጀርመን ሁለተኛ ዜጎች አድርጎ ይመለከታል። ያ ደግሞ የሰብአዊነትን ክብርን የሚያጎናጽፈውን የህገ መንግስቱን አንቀጽ አንድን በግልጽ የሚጻረር ነው። አማራጭ ለጀርመን ፓርቲ የቀኝ ክንፍ አክራሪ ፓርቲ ተብሎ የተፈረጀው በአንድ ሺ አንድ መቶ ገጾች በተጠናቀረ ጥልቅና ገለልተኛ የጥናት ውጤት መሰረት መሆኑን ሚኒስትሯ ተናግሯል። አማራጭ ለጀርመን ፓርቲ ከተመሰረተበት ካለፉት 12 ዓመታት አንስቶ በጀርመን የደህንነት መስሪያ ቤት የቅርብ ክትትል ሲደረግበት ቆይቷል። በደህንነት መስሪያ ቤቱ ጀርመን ውስጥ የቀኝ ጽንፈኞች ተብሎ ከተፈረጁ 38 ሺህ 8 መቶ ሰዎች መካከል ከ10000 በላይ የፓርቲው አባላት ናቸው ተብሏል። አማራጭ ለጀርመን ፓርቲ በቅርቡ በተደረገው አገር አቀፍ ምርጫ በጀርመን ምክር ቤት ከፍተኛ ድምፅ ካገኙ ፓርቲዎች መካከል ሁለተኛው ነው። ፓርቲው የተላለፈበትን ፍረጃ በተመለከተ በፍርድ ቤት አቤቱታ ለማሰማት መወሰኑም ታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዋይት ሀውስ ብሔራዊ የጸጥታ አማካሪ የነበሩትን ማይክ ዋልትስ ከኃላፊነታቸው አንስተው በውጭ ጉዳይ ሚኒስትራቸው ተኩም። ማይክ ዋልትስ ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሆነው እንደሚሰሩ ፕሬዚዳንት ዶናልድ ትራምፕ በማህበራዊ መገናኛ አውታራቸው ይፋ አድርጓል። የተለያዩ የመገናኛ አውታሮች እንደዘገቡት ከሆነ የሚዲያ ዘገባዎች እንደሚጠቅሱት የማይክ ዋልስ ውድቀት በሲግናል መተግበሪያ ላይ የቡድን መልእክት ሲያደራጁ ከፈጸሙት ስህተት ጋር የሚያያዝ ነው። የየመን ሁቲ አማጽያን ላይ ጥቃት ከመድረሱ በፊት በሲግናል መልእክቱ ስለዚህ ጉዳይ ለከፍተኛ ባለስልጣናት መልእክት ሲያስተላልፉ ተሳስተው ዲ አትላንቲክ የተሰኘው የአሜሪካ መጽሔት ዋና አርታይ ጄፍሪ ጎልደርበርግንም ማካተታቸው ተገልጧል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲቫንስ ቫንስ የዋይት ሃውስ ብሔራዊ የጸጥታ አማካሪ ከኃላፊነታቸው ስለተነሱበት ምክንያት ለጋዜጠኞች ተናግሯል። ፕሬዚዳንቱ በሲግናል መልእክቱ ጉዳይ ሊያባረሯቸው ቢፈልጉ እንኳ ያ በነገራችን ላይ ያን ያህል ቦታ የሚሰጠው አይደለም። በቃ ያን ማድረግ ይችላሉ። ግን በእውነቱ ማይክ በአዲሱ ስራቸው ላይ መሆናቸው የተሻለ ነው ብለው ነው የወሰኑት። ለማይክ አዲስ ስራ ነው የሰጧቸው። ይኸው ነው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ላልተወሰነ ጊዜ የዋይት ሀውስ ብሔራዊ የጸጥታ ማካሪ ቦታንም ደርበው እንደሚሰሩ ተገልጧል። ይህ ዶችቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ኢትዮጵያ በዓለም የፕሬስ ነፃነት መመዘኛ ደረጃዋ ዘንድሮም ማሽቆልቆሉን ይፋ አደረገም። በሱዳን የሚገኙ ኢትዮጵያውያን ስደተኞች በሱዳን ጦር ሰራዊት አባላት በደል እየደረሰባቸው መሆናቸውን አሳወቁም። በጀርመን የደህንነት መስሪያ ቤት በአይነ ቁራኛ ክትትል ሲደረግበት የቆየው መጥ የጠሉ አማራጭ ለጀርመን ፓርቲ በጀርመንኛ ምጻሩ አኤፍዴ ዛሬ በቀኝ አክራሪነት ተፈረጀ። ፓርቲው የተላለፈበትን ፍረጃ በተመለከተ በፍርድ ቤት አቤቱታ ለማሰማት መወሰኑ ታውቋል። ዜናው በዚሁ አበቃ። መልካም ጊዜ ጥና። የዓለም ዜና ማንተጋፍቶት ስለ ሽኔ ያሰማን።